የአፍሪካ ቀንድን ያክል ሕዝብ የተሰደደም የተፈናቀለም ስደተኛና ተፈናቃይ የሚስተናገድበትም አካባቢ የለም። ስደተኛም 8 ነጥብ 9 ሚሊዮን ተፈናቃይ 6 ነጥብ 5 ሚሊዮን። የአውሮጳ ህብረት ሰዎችን ለሚያሰድደው መሠረታዊ ምክንያት መፍትሄ ከመፈለግ ይልቅ ስደተኛው አውሮጳ እንዳይገባ ለመግታት ማቀዱ በእርግጥ ብዙ አነጋግሮም አስወቅሶትም ሊሆን ይችላል። የአፍሪቃ ቀንድን ኢላማ ማድረጉ ግን ተገቢ ነው። ለዕቅዱ ስኬት ለመላው አፍሪቃ ከመደበው 1.8 ቢሊዮን ዩሮ 700 ሚሊዮኑ ለአፍሪቃ ቀንድን የተመደበው አብዛኛው ገንዘብ ሥራ ለመፍጠር ወይም ሰው አሸጋጋሪዎችን ለመቆጣጠር በሚል ምክንያት ስደተኞች ለሚነሱባቸው ሀገራት መንግስታት ተሰጥቷል ወይም ይሰጣል። ይህ ነው እንደ ብዙዎቹ ተቾች ሁሉ የግራዎቹን ፓርቲ ያስደነቀም ያስደመመም ለጥያቄ ያነሳሳውም ከየአካባቢዎቹ ሰዎች እንደምንሰማው በስደተኞች ላይ የሚደረገው ቁጥጥር እየተጠናከረም፣ አድማሱም እየሰፋ ነው። መያዶችም ይህን ማረጋገጣቸውን ጉዳዩን በጥልቀት እንድናየውና እኔም እውነታው ምን እንደሆነ ለማወቅ ሁለቱን ጥያቄዎች እንዳነሳ አድርጎኛል ይላሉ። በጀርመን ሕግ መምሪያ ምክር ቤት ቡንደስታግ የግራዎቹ እንደራሴ ራሴ ኒኤማ ሞቫሳት ለጀርመን ፌዴራላዊ መንግስት ያቀረቧቸውን ጥያቄዎች ትንሽ ይሏቸዋል በአሁኑ ወቅት እዚያ ያለው ተጨባጭ ሁኔታ ምን እንደሆነና ፌዴራዊ መንግስት ከነዚያ አምባገነን ስርዓቶች ጋር ተባብሮ ለመስራት የወሰነበትን ምክንያት ለመ እንደራሴው እንደሚሉት የአውሮጳ ህብረትም ሆነ የጀርመን መንግስት መርህ ከሰብአዊ መብት ጥበቃ ጋር የሚጋጭ እርስ በርሱም የሚጣረስ ነው። Es ist natürlich keine Kohärenz im Sinne der Menschenrechte und auch keine Kohärenz. <medfollow> <medfollow> ከልማት ተራዶ ትብብር ጋርም አይሰናኝም። ምክንያቱም ከሱዳንም ይሁን ከኤርትራ ጋር የልማት ተራዶ ትብብር የለንምና አሁን ስደተኞቹን ለመቆጣጠር ግን አብሮ እየተሠራ ነው። እርግጥ ነው፣ ይህ የአውሮጳ ሕብረት ፕሮጀክት በመሆኑ ከልማት ትብብር ጋር ግንኙነት የለውም የሚል ግልብ ምክንያት መቅረቡ አይቀርም። ዞሮ ዞሮ ግን ከጨቋኝ ስርዓቶች ጋር እየተባበር ጀርመን ከሱዳንና ከኤርትራ መንግስታት መንግስታት ጋር በልማት ተራድኦ የማትተባበረው መንግስታቱ ሰብአዊ መብት ይረግጣሉ በሚል ምክንያት ነበረ። ስደተኞችን እንዲያግዱ መርዳትና መተባበሩ ግን ሰብአዊ መብትን ማስከበር ይሆን? የግራዎቹ ፖለቲከኞች ጥያቄ። በጥያቄው የተሰጠው መልስ እውነት ይመስላል፣ ትንሽ ከመሽሞንሞኑ በስተቀር በአካባቢው ከፍተኛ የሰብአዊ መብት ጥሰት መፈጸሙን ፌዴራዊ መንግሥት ይቀበለዋል፣ ምንም አልተከራከርም። ቢሆንም ይህም ፕሮጀክት እንቀጥላለን የሚል አይነት ነው። ከመንግሥት ያገኙትን ሁለተኛውን መልስ ግን እንደ ራሴው ልዩ ይሉታል እና አስገራሚ፣ ሌላው አስገራሚው የተመደበው 1.8 ቢሊዮን ለአፍሪካ ቀንድ 700 ሚሊዮን ዩሮ አዲስ ገንዘብ አለመሆኑ ነው፤ ለልማት ተራድኦ የተመደበ ነው። ይህ ገንዘብ ድህነትና ረሃብን ከመዋጋት ትምህርትን ከማስፋፋት ይልቅ የእነዚህን ስርዓቶች የጸጥታ ኃይል ለማጠናከር ይውላል ማለት ነው። ሙቫሴት እንደሚሉት የኤርትራ ባለስልጣናት ዜጎቻቸውን እንደሚጨቁኑ፣ እንደሚያንገላቱና እንደሚበድሉ የጀርመን የልማት ተራድኦ ሚኒስትር ሳይቀሩ በቅርቡ አረጋግጠዋል። ግን በተቃራኒው ጀርመን ከዚሁ የኤርትራ መንግስት ጋር ተባብራ ለመስራት መወሰኗ ለንደራሴ ሞቫሴት ግራጋቢ ነው። አፍሪካ ቀንድ ሞቫ ሴት እንደሚሉት ሰው የማይሰደድበት ሰው የማይረገጥበት ሀገር የለም፣ ኢትዮጵያም አንዷ ናት።